በኢትዮጵያ መፈጠር ስላለበት ርቀ ሰላም ለሁለት ቀናት በመከረው የሃይማኖት ተቋማት ጉባኤ የተነሱ ሐሳቦችን ለመንግሥት ለማቅረብ በመስማማት ዛሬ ማምሻውን ተጠናቋል። የተነሱት ሐሳቦች ጠቀሜታ በመንግሥት ከተያዘው የለውጥ አጀንዳ ጋር የሚስማማ ነው ሲሉ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በጉባኤው ማጠቃለያ ላይ ተናግረዋል። የተቃዋሚ ፓርቲዎችም ሆኑ ገዢው ፓርቲ ኢህአደግም እንደ ፓርቲ አልተጋበዙም ሲሉ አዘጋጆቹ እንደገለጡለት እስክንድር ጠቅሶ ቀጣዩን ዘግቧል። የኢትዮጵያ የሃይማኖት ተቋማት ጉባኤ የጀመረው እርቀ ሰላም የማውረድ ጥረት በአገሪቱ ተከስቶ የነበረውን አለመረጋጋት መነሻ ያደረገ ነው። በዚህ ምክንያት የተፈጠረ ቁርሾና የቀጠለ ጥላቻ እንዳይኖር፣ አብሮ መጓዝ የማይቻልበት ሁኔታም እንዳይፈጠር የማድረግ ነው ጥረቱ። በአዲስ አበባው የተባበሩት መንግስታት ድርጅት የስብሰባ ማዕከል የተካሄደው የሁለት ቀናት ጉባኤም የሰላምና የእርቅ አገራዊ የምክክር መድረክ የተሰኘ ነው። ከተሳታፊዎች የቀረቡ ሀሳቦች ተጠናቅረው ለመንግስት እንደሚቀርቡ ዛሬ በማጠቃለያው ተጠቁሟል። ከነዚህ ሀሳቦች የተወሰኑት ግን በኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በመጋቢ ዘሪሁን ደጉ በኩል ቀርበዋል። የመፍትሄ ሀሳቦቹ ከእርቅ ይልቅ በችግሮቹ መንስኤዎች እንደዚሁም በመፍትሄዎቹ ላይ እያተኮሩና ጠቅለል ያሉ ሀሳቦች መሆናቸው ታይቷል። በጉባኤው ተሳታፊዎች የተሰነዘሩ ተብለው በችግሮች መንስኤነት ከተጠቀሱት ውስጥ መጋቢ ዘሪሁን ተከታዮቹን አቅርበዋል። በተለያዩ መልኮች የሚገለጹ የመልካም አስተዳደር ጉድለቶች፣ የፍትህ መጓደልና መዘግየት ፍትሐዊ አገልግሎትና የሀብት ክፍፍል ያለመኖር እንዲሁም የሙስና መስፋፋት ችግሮቹ የችግሮቹ ዋነኛ የግጭት መንስኤ ተደርገው ታይተዋል። ብቃት ያለው ግልጽነትና ተጠያቂነት ያሰፈነ ሲቪል ሰርቪስ ያለመኖሩም ሕብረተሰቡ በቂና የተሟላ አገልግሎት እንዳያገኝ እንቅፋት በመፍጠሩ የሕዝብ ቅሬታንና የሰላም መደፍረስን አስከትሏል። በሕገ መንግስቱ ውስጥና በመንግሥት ፖሊሲዎች ውስጥ ያሉ ህዝብን የሚጠቅሙ ድንጋጌዎችና የፖሊሲ ማዕቀፎች በአግባቡና በተሟላ መልኩ ያለመተግበራቸው ለግጭቶች እንደ ምክንያት ተነስተዋል። በማወቅም ሆነ ባለማወቅ ከጋራ እሴቶቻችንና ሀገራዊ ጥቅሞቻችን ይልቅ በልዩነቶቻችን ላይ ያተኮሩ የታሪክ ሰነዶችና ይህንንም በበለጠ የሚያስተጋቡ ማህበራዊ ድረ ገጾች መበራከት እንዲሁም ለህብረተሰብ እውነትን መሰረት ያደረጉ ዘገባዎች አለመቅረባቸው ለግጭቶች መባባስ አስተዋጽኦ ነበራቸው። ለችግሮች ፈጣን ምላሽ አለመስጠት በተሳታፊዎቹ የተጠቀሰ ሌላው የግጭት መንስኤ መሆኑንም ጠቁመዋል። ለረጅም ጊዜ በተከማቹ ምክንያቶች መንስኤነት ግጭቶች ሲከሰቱ ሁሉን ያሳተፈ ፍትሐዊና ፈጣን ምላሽ አለመሰጠታቸው ችግሮች እንዲባባሱ አድርገው ቆይተዋል። ከዚህም ጋራ የሀሳብና የአመለካከት ልዩነቶችን ለማስተናገድ የሚያስችል ገንቢ የመወያያ ባህል በውስጣችን አለማዳበራችንና ይህን የሚያግዙ አመቺ መድረኮችን ባለመፍጠራችን ለችግሮች እንደ መንስኤነት ተጠቅሰዋል። በተሳታፊዎች ቀረቡ የተባሉ የመፍትሄ ሀሳብ ነጥቦችም እንደዚሁ በማጠቃለያው ቀርበዋል። መንግስት ህዝብን አሳታፊ የሆነ የግጭት አፈታት ስርዓት ከፌዴራል እስከ ቀበሌ እንዲዘረጋ የሚጠይቀው አንዱ ነው። ለግጭት መንስኤ የሚሆኑ ግንኙነቶችን መፈተሽም በመፍትሄነት መጠቀሱ ተጠቁሟል። በህዝቦችና በክልሎች መካከል ለግጭት መንስኤ እየሆኑ ያሉ ግንኙነት ተፈትሸው ሰላማዊ፣ ህዝባዊና ህገ መንግስታዊ መሰረት ያለው የእርስ በርስ ግንኙነት እንዲጎለብት የፌዴራል ስርዓቱን በሚያጠናክር መልኩ ግልጽና ሁሉን አቀፍ የአሰራር ስርዓት መንግስት እንዲዘረጋ፣ ከዚህ ጋር ተያይዞ በግለሰብና በተቋም ደረጃ ተጠያቂነት እንዲሰፍን የተጀመረው ጥረት እንዲቀጥል ኢትዮጵያዊ አንድነታችንና አዎንታዊ ግንኙነታችንን የሚያጎለብቱ አስተሳሰቦች፣ አመለካከቶች እና አሰራሮች እንዲጎለብቱ እንዲሁም የጥላቻ ንግግሮች የሚወገዱበት አሰራር እንዲኖር ለዚህም ከትምህርት ቤት ጀምሮ የግብረ ገብ ትምህርት እንዲስፋፋ፣ የፍትህ መጓደል በየአካባቢው ዜጎችን ለቅሬታና ለአመጽ የሚያነሳሱ በውጤቱም ሰላማችንን የሚያደፈርሱ መሆናቸውን በመገንዘብ የዜጎቻችንን ሰብአዊ ክብር የሚነኩ የፍትህ መጓለል ችግሮች በፍጥነት መወገድ እንዳለባቸው በውይይታችን ተነስቷል። በጉባኤው ማጠቃለያ ላይ የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን መንግስት የሃይማኖት መሪዎቹ የያዙትን ጥረት እንደሚደግፍ ገልጸዋል። የተነሱት ሀሳቦችም ለመንግስት የለውጥ አጀንዳ የሚጠቅሙ መሆናቸውን አመልክተዋል። በዘላቂ ሰላም መረጋገጥ ዙሪያ የመከረው ይህ መድረክ በውይይቱ የተነሱትን መሰረታዊ ሀሳቦች እንደ አገር ከተያዘው የለውጥ አጀንዳ ጋር ፋይዳው የሚመጋገብ በመሆኑ በየደረጃው ለምናደርገው ሁለገብ እንቅስቃሴ ገንቢ አስተዋጽኦ እንደሚኖረውም መገመት ይቻላል። ከተለያዩ የአገሪቱ አካባቢዎች የተወከሉት የሃይማኖት መሪዎች ወደ የመጡበት ሲመለሱ ስለ ሰላም ማስተማርና የእርቅ ስራ መስራት እንዳለባቸውም በመፍትሄ ሀሳብነት ቀርቧል። ሌሎች በርካታ ነጥቦችም ተዘርዝረዋል። የተቃዋሚ የፖለቲካ ፓርቲ መሪዎች በዚህ ጉባኤ ላይ አልተጋበዙም፣ አቋማቸውም አልተደመጠም። ገዢው ፓርቲ ኢህአዴግም እንደ ፓርቲ አለመጋበዙን አዘጋጆቹ በምክንያትነት ጠቅሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ